ጥያቄ ሃያ አምስት ከእስልምና ህግጋት መካከል በመዲና ሳሉ የተደነገጉት ምን ምንድን ናቸው? መልስ ዘካ፣ ጾም፣ ሐጅ፣ አዛን፣ ጂሃድ እና ሌሎችም የእስልምና ህግጋቶች በመዲና ሳሉ የተደነገጉ ናቸው።